ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናምሽታችኋል። ከአሜሪካ ድምፅ ሬዲዮ የካቲት 7 2007 ዓ ም ምሽት መሰናዶዎችን ይዤ ሳስተናግዳቸው የማመሻው ሄኖክ ሰማ እግዜር ነኝ።

በመጀመሪያው አጋማሽ የምናቀርበው ዝግጅት በግንቦቱ ወር የሕዝብ ተወካዮች ምርጫ ዙሪያ ያተኩራል። የአራት ተቃዋሚ ፓርቲዎች ግንባር የሆነው መድረክ በዚህ ምርጫ ከገዢው ፓርቲ ኢህአዴግ ቀጥሎ በርካታ እጩዎችን አስመዝግቧል። እኛ ብናሸንፍ የምናቋቁመው የብሔራዊ አንድነት መንግስት ነው። ያ ብሔራዊ አንድነት መንግስት ማለት ብዙዎችን ያማከለ በመለሰኛ ፖለቲካና፣ ኢኮኖሚያዊ ማህበራዊ አጀንዳዎች ላይ ትኩረት የሚያደርግ ነው የሚሆነው።

የድርጅቱ ፕሬዚዳንት ፕሮፌሰር በየነ ጴጥሮስን በእንግድነት ይዘናል። በሁለተኛው አጋማሽ ቅዳሜ ምሽት ነውና ምርጥ ምርጥ የእንግሊዝኛ ዜማዎቹን ይዞ ደሳሌ መኮንን ሲያዝናናችሁ ሊያመሽ ሲዲዮቹን ይዞ በመጠባበቅ ላይ ይገኛል። አብራችሁ እንድታመሹ እንጋብዛለን። በቅድሚያ ግን የሰዓቱን የዓለም ዜናዎች እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ።

ናይጄሪያ ውስጥ የጎምቤ ክፍለ ግዛት አገረገዢ ገዢ ዛሬ ቅዳሜ ቦኮ ሀራም ካደረሰው ጥቃት ተከትሎ በከተማዋ የ24 ሰዓት በክፍለ ሀገሩ ይቅርታ የ24 ሰዓት የሰዓት ላፊ አውጀዋል።

ጎንቤ ከተማ ውስጥ ውጊያው የቀጠለ ቢሆንም የአገረ ገዢው ቃል አቀባይ በሰጡት መግለጫ ሰዓት ላፊው በክፍለ ሀገሯ በጠቅላላ ይጸናል ነው ያሉት። ነዋሪዎች መንግስት ስለ ሁኔታው ቀጣይ መግለጫ እስከሚሰጣቸው ድረስ ከቤት እንዳይወጡ መክሯል። መንግስቱ የጸጥታ ኃይሎች ታጣቂዎቹን ለመያዝ እያደኑ ናቸው። በዛሬው ውጊያ በሰው ላይ ስለደረሰው ጉዳት

የተነገረ ነገር የለም። አንዳንድ ዘገባዎች ባሉት መሰረት ሁኔታው አሁን ተረጋግቷል። የቦኮ ሃራም ተዋጊዎች የሞቱባቸውን ተዋጊዎችና አስከሬንና ቁስለኞችን እየተዉ ሸሽተዋል ብለዋል ቃል አቀባዩ። ቦኮ ሃራም ለዛሬ ታቅዶ በነበረውና በጸጥታ ስጋት ምክንያት በስድስት ሳምንታት በተራዘመው አገር አቀፍ ምርጫ ህዝቡ ወጥቶ ድምፅ እንዳይሰጥ ማስጠንቀቂያ መስጠቱ ተዘግቧል። በየምርጫ ጣቢያው ጥቃት አደርሳለሁ ሲል

ቦኮ ሃራም መዛቱ የሚዘነጋ አይደለም።

ታጣቂዎች የሊቢያዋን ከተማ ሲርቲን በርካታ የመንግስት ህንጻዎች የሬዲዮና የቴሌቪዥን ጣቢያዎችን ጨምሮ ተቆጣጥረዋል ሲሉ የመንግስቱ የዜና ማሰራጫዎች ዘገቡ። የታጠቁ ሰዎች ትናንት አርብና ዛሬም በርካታ ህንጻዎችን ወርረው ይዘዋል፣ አሁንም እንደ ተቆጣጠሩ ናቸው ነው ያሉ። ታጥቂዎቹ የየትኛው ወገን አባላት እንደሆኑ ለጊዜው በግልጽ ባይታወቅም የሊቢያ ሄራልድ ጋዜጣ ግን የእስልምና መንግስት ተዋጊዎች ናቸው ብለዋል።

ሴራሊዮን በዋና ከተማዋ በፍሪታውን የምትገኝ አንድ ቀበሌ በርካታ አዳዲስ የኢቦላ ቫይረስ ተጠቂዎች መገኘታቸውን ተከትሎ ወደ ቀበሌዋ መውጣትም ሆነ መግባት ተከልክሏል። አበርዲን የምትባለው የባህር ዳርቻ አካባቢ በርካታ የድሆች መንደሮችና ትላልቅ ውድ ሆቴሎች ያሉባት ሲሆን ከትናንት አርብ ጀምሮ ነው መንግስት ያጠራት።

ምዕራብ አፍሪካ ውስጥ በተዛመተው ኢቦላ ዘጠኝ ሺህ የሚደርሱ ሰዎች እስካሁን መገደላቸው ሲታወስ በሶስቱ በበሽታው ክፉኛ በተጠቁት ሀገሮች ጊኒ፣ ሴራሊዮንና ላይቤሪያ ለበርካታ ሳምንታት ሲያቆለቁል የነበረው የአዲስ ተያያዦች ቁጥር ባለፉት ሁለት ሳምንታት እያሻቀበ መሆኑ መነገሩ የሚዘነጋ አይደለም።

የተባበሩት መንግስታት ድርጅት የዲሞክራሲያዊት ኮንጎ ሪፕብሊክ ጦር ኃይል በአንድ ሽምቅ ተዋጊ ቡድን ላይ በሚያካሂደው የጥቃት ዘመቻ ሊሰጥ የነበረውን ድጋፍ በይፋ ማቆሜ ነው ሲል አስታወቀ። ምክንያት ዘመቻውን እንዲመሩ የተመረጡት የኮንጎ ጀነራሎች የሰብአዊ መብት ረገጣ በመፈጸም በመወንጀላቸው ነው። መንግስቱ ጀነራል ብሩኖ ሞንዲቮን እና ጀነራል ፋሲካብዌን ከአዛዥነቱ በሁለት ሳምንታት ውስጥ እንዲያነሳ ተጠይቆ በተባለው ጊዜ ሳያነሳ ቀር

ቀርቷል ሲሉ አንድ የድርጅቱ ባለስልጣን አስታውቀዋል። ዛሬ የመን ውስጥ በብዙ አስር ሺዎች የተቆጠረ ሕዝብ የሺያ ሙስሊም ሁቲ ንቅናቄ መንግስቱን በቁጥጥር ስር ማዋሉን በመቃወም ሰልፍ አካሂዷል። በማዕከላዊዋ ኢብ ከተማ ሁቲ ታጣቂዎች

በተቃውሞ ሰልፈኞች ላይ ተኩስ ከፍተው አራት ሰዎችን እንዳቆሰሉም ተዘግበዋል በደቡብ የመን ተራራማው አልባይዳ ጠቅላይ ግዛት ውስጥ በሁቲዎቹ አማጽያንና አብዛኞቹ ከሀገሪቱ አልቃይዳዎች ጋር ተባባሪ በሆኑት ሱኒ ተዋጊዎች መካከል ውጊያው ቀጥሏል የጸጥታ ኃይሎች እንደተናገሩት ከትናንት አርብ ወዲህ ቢያንስ 26 ሰዎች 16ቱ ሁቲዎች አስሩ የሱኒ እምነት ተከታይ ማህበረሰብ አባላት የሆኑ ተዋጊዎች ተገድለዋል አድማጮች

ሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምንገኘው በአጭር ሞገድ በ25 እና በ31 ሜትር ባንዶች ከምሽቱ 3ት ሰዓት እስከ አራት ሰዓት ነው። የምሽቱ አስተናጋጃችሁ ሄኖክ ሰማ ጊዜር ነኝ።

በኢትዮጵያ ጠቅላላ ምርጫ የሚካሄድበት ጊዜ ሦስት ወራት ገደማ እንደቀረው ይታወቃል። በምርጫው የሚሳተፈው አራት ክልላዊ ድርጅቶችን ያቀፈው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ከገዢው ፓርቲ ቀጥሎ በርካታ እጩዎችን በብዛት አሰልፏል። መድረክ በምን ዓይነት መልክ እንደሚሳተፍና ስለሚያደርጋቸው ዝግጅቶች

ስለሚወዳደርባቸው ነጥቦች እንዲያብራሩልን የድርጅቱን ፕሬዚዳንት ፕሮፌሰር በየነ ጴጥሮስን ጋብዘናል። ያነጋገረቻቸው አዳነች ሳየናት። ፕሮፌሰር በየነ የመድረክ አባል ድርጅቶች እንዴት በምርጫው እንደሚሳተፉ በማብራራት ይጀምራሉ። ሁሉም አባል ድርጅቶች ዕጩዎቻቸውን በመድረክ ስም ነው የሚያቀርቡት። አንድ ቲኬት ነው ያለን፣ ማለት አንድ አርማ። ስለዚህ በመድረክ ስም ነው

የሚወዳደሩት እንዲህ የጥንካሬ አካባቢዎች ሊኖሩ ይችላሉ። አንዱ ድርጅት በአንዱ ክልል ነው ጠንካራ እንቅስቃሴ። ወይም ከዚህ በፊት መድረክ ውስጥ ከመግባቱም በፊት ሲንቀሳቀስባቸው የነበሩ አካባቢዎችን ኃላፊነት ወስዶ በመድረክ ስም እጫዎቹን ያሳትፋል። ይሄ ነው አካሄዳችን። በመድረክ ስር የታቀፉት ድርጅቶች የኢትዮጵያ ማህበረ ዲሞክራሲ ደቡብ ህብረት፣ አንድነት ፓርቲ፣ የኦሮሞ ፌዴራል ኮንግረስ

አረና ትግራይ ለሉዓላዊነትና ለዲሞክራሲ እንዲሁም የሲዳማ አርነት ንቅናቄ መሆናቸው ይታወቃል። መድረክ ለምርጫው በሚያደርገው ዝግጅት የምርጫ ቦርድ ባስቀመጣቸው ቀነ ገደቦች መሰረት ጊዜውን ጠብቀው አስፈላጊውን ሁሉ እያከናወኑ መሆናቸውን ፕሮፌሰር በየነ ጴጥሮስ ሲገልጹ፣ ጊዜ አጥሮን ነበር ሆኖም አንድ ሳምንት እንዲጨመርልን በማድረግ የሚጠበቅብንን ሁሉ ለማሟላት ከፍተኛ ጥረት አድርገናል ብለዋል።

የመድረክ አባላት የሆኑት መራጮች ለመምረጥ እንዲዘጋጁ ስለሚደረገው ጥረትም ፕሮፌሰር በየነ ጴጥሮስ ያብራራሉ። መራጩ እኛ አባላት እንድመዘግቡም ደግሞ በተቻለን ሁሉ ቅስቀሳይ እያደረግን እየመከርን ነው። ሀገሪቱንም እንደዚሁ ከማዕከሉ ተንቀሳቅሰው ለራሳቸውም ከአዲስ አበባ ውጭ የሚወዳደሩ እንደዚሁም አባላት ተመዝግበው ካድ እንዲይዙ እንቀሰቅሱ ግብረ ኃይሎቹን

አራቱ ማዕዘን አስተማርተናል። ችግሮች ቢኖሩም እንግዲህ ችግሮቹን ያው በትግል እየተወጣን ነው ያለ ነው። ከዚያ ሌላ መሰረታዊው የራሳችንን ስራ መስራቱ ነው። ያም ማለት እጩዎቹን መለየት በየምርጫ ክልሎቹ ማለት ነው። ይህንን መለየት ሁልጊዜ ቀላል ሆኖ አይገኝም። ብዙ በምርጫው እኔ ገብቼ ልወዳደር የሚል ስሜቶች እናያለን።

በተለይ በፓርላማው ይህንም በመለከት እያንዳንዱ የምርጫ ክልል ተጠሪ ጽህፈት ቤቶቻችን ባስቀመጥናቸው መስፈርት መሰረት እጩዎቹን ገምግሞ ብቃታቸውን አረጋግጦ የመለየት ስራ ያለፈ ወር በላይ ጊዜ ስንሰራ ነው የቆየ ነው እና ይህንን እስካሁንም ድረስ እንደቀጠልንበት ነው። አንዳንድ ያልተሸፈኑ አካባቢዎችን ለመሸፈን የምናደርገው እንቅስቃሴ እንደቀጠለ ነው።

አባሎቻችን በከፍተኛ ደረጃ ያጎሳቆሉብን አሉ በወለጋ ውስጥ ለምሳሌ አይራ በሚባል ከተማ አባሎቻችን ሄደው ሆቴሉ እንኳን መከራየት አልቻሉም ሆቴሉ ባለቤት ተጽዕኖውን እፈራለሁ ንግዴን ይዘጉብኛል ባካችሁ ግቤን ይጠቁ አባሎቻችን በራሳቸው አካባቢ ከዚህ በፊት ተመርጠው በሚያውቁበት መኪና ውስጥ ለማደር የተገደዱበት ሌላው

ለመመዝገብ እምቢ ማለት፣ ለምሳሌ እጩዎቹን እና ደግሞ የእኛን ይመርጣሉ ብለው የሚገምቷቸውን በዛችሁ ጋር አባሎቻችንን በመመዝገቡ ረገድ ከፍተኛ የሆነ ዳተኝነት፣ መሰሪ የሆኑ ተንኮሎች ይታያሉ። ካርድ አለቀ ይላሉ። ካርዱን ከቤት ቤት ያድላሉ። ለአንድ ሰው እስከ አስራ ሶስት የምርጫ ካርዶች የሰጡትን ሄደህ አከፋፍል ለቤተሰብህ የተባለውን

እጅ ከፍንጅ ሁሉ መያዝ ችለናል። ዘግቶ መጥፋት ሰው ተመላልሶ ተመላልሶ ሰልችቶት ተስፋ ቆርጦ እንዲሄድ የማድረግ ዘዴ ይጠቅማሉ። እነዚህ እነዚህ እንግዲህ ሲሪየስ የሆኑ ተግዳሪቶች ናቸው። በዚሁ መካከል ውስጥ አለን። የመድረክ አባል ድርጅቶች ለምርጫ በምትቀርቡበት ጊዜ ህዝቡ እንዲመርጣችሁ የምታስቧቸው ነጥቦች ምንድን ናቸው? ምን ይዛችሁ ነው ቅስቀሳ የምታካሄዱት? ራእያችሁ

ቅስቀሳችን ወደ ስልሳ አምስት እቅጽ ካለው የፖለቲካ ፕሮግራም ውስጥ ተጨልፎ የወጣ የምርጫ ማኒፌስቶ ብለን ያወጣ ነው አለ ብሎ ተቀምጠዋል። ዋና ዋናዎቹ መስመር ዋና ዋናዎቹ ግን ውስጡ ያለው ችግር በሙሉ እኛ ከኢህደግ የምንለይበት ነው። አንድና ዋነኛው ፖለቲካ ስርአቱ ነው። በህዝብ ይሁንታ ተገዥ ያልሆነ አብዮታዊ ዲሞክራሲ የሚባል ጉራማይሌ

የምከተለውን ነ ስርአት ወደ መድበለ ፓርቲው አገሪቷን እናሸጋግራለን የምለው እንግዲህ መነሻችን ነው። እዚህ ሀገር ውስጥ በፖለቲካው ስርአት ላይ መስማማት ላይ መድረስ ይኖርብናል ከሁሉም በፊት ማለት ነው። ያንን የማስተካከል አጀንዳ አለን። ለዚህም ዋናው ማሳያው ነጻ፣ ፍትሐዊ ና ተአማኒ የሆኑ ምርጫዎችን በነጻነት ያለ ተጽዕኖ ማካሄድ ነው። ቅድም ያልኳቸው አይነት ችግሮች የማይታዩበት

ሁኔታን የመፍጠር የቅድሚያ ተግባራችን እንደሆነ አስቀምጠነዋል። ከዚያ መመለስ እኛ ብናሸንፍ የምናቋቁመው የብሔራዊ አንድነት መንግስት ነው። ያ ብሔራዊ አንድነት መንግስት ማለት ብዙዎችን ያማከለ በመለስተኛ ፖለቲካ እና ኢኮኖሚያዊ ማህበራዊ አጀንዳዎች ላይ ትኩረት የሚያደርግ ነው የሚሆነው። ከዛ አንጻር ባሸንፈን መንግስት ብንሆን በሚቀጥሉት አምስት ዓመታት የምናከናውናቸውን ተግባራት

አስቀምጠናል በዝርዝር እነዚህ ሁኑ እያቀረብን ነው። ህዝቡን ምረጡ የምንለው ብሔራዊ መንግስት ያሉት በምን መልክ ነው የሚዋቀረው ማለት ነው? ብሔራዊ አንድነት መንግስት ማለት ያሸንፈው የመድረክ ማዕከል ሆኖ መንግስትን አቋቁማል። ፓርላማ ውስጥ አባላቱ እሱ ነው የሚሆኑት። ምናልባት ከሌላውም ጋር ጥምረት ሊፈጥር ይችላል። እንግዲህ ብዙ ፓርቲዎች እንደመወዳደራቸው ማለት ነው።

ከዚያም በአስተዳደሩ ውስጥ ሌሎችን በምርጫው መወዳደር እድል ያልተሰጣቸው ነው ምድል የተነፈቃቸው በዲያስፖራውም ማዕከል ያደረጉ ፓርቲዎች ሀገር ውስጥ የሚሆኑ በዚህ አልበቁ ቢኖሩ እነሱንም በመንግስታችን ውስጥ እናሳትፋቸዋለን። ከዚህም የተነሳ የእርቀ ሰላም ሁኔታንም አድሬስ እናደርጋለን።

እያንዳንዱ ፓርቲ በዝርዝር የፖለቲካ ፕሮግራሙ ወደ ህዝቡ ቀርቦ ህዝቡ እንዲመርጠው የሚያስችል ቅድም ያልኩትን የተደላደለ ለሁሉም ብቃት ስላላቸው ፓርቲዎች ተደራሽ የሆነ የፖለቲካ ምህዳርን እንመሰርታለን እና በሚቀጥለው የምርጫ ፌዝ እንግዲህ እያንዳንዱ ፓርቲ በተናጠል የሚወዳደርበትና የርዮተ ዓለማዊ አቋሙን የሚያንጸባርቅበት ይሆናል ማለት ነው።

እንግዲህ አሳታፊ ነው ለማለት ነው። ቅድም የፖለቲካውን ከማስተካከል ከምንለው አብሮ የሚሄድ የመልካም መስተዳደር ጥያቄ በሀገሪቱ ይሄ ሙሰኝነት ሀገሪቷን ጥቂቶች ከገዥው ፓርቲ ጋር የተቀራረቡት እየዘረፏት ያሉበት ሁኔታ የሚቆምበትን በመሬት አጠቃቀም የሚታየው ከፍተኛ ብክነት

ለውጭም ለሀገር ውስጥም የሚደረገው የህዝብና የሀገርን ጥቅም የማይጠብቁ እርምጃዎች የሚቆሙበትና እነዚህንም በአዲስ መልክ ተደራድረን የሀገሪቷ እና የህዝቦቿ ጥቅም ተከብሮ ዋጋ ያለው ኢንቨስትመንት ህዝብን ማዕከል ያደረገ እንዲሆን የማድረግ ከፍተኛ ተግባር ይጠብቀናል። የሀገሪቱንና እና የህዝቡን ጥቅም የማይጠብቁ የመዋለ ንዋይ ፍሰቶች ያሏቸውን እስቲ ቢጠቅሱልኝ። አዎ፣ እነዚህ ውስጡ ለምሳሌ እነዚህ

የመሬት ወረራ ወይም ላንግራብ የምንላቸው ክስተቶች አሉ። ሰፋፊ መሬቶች ለውጭ ከበርቴዎች ነጻ በሚባል ነው ስሌት አንድ ሄክታር በአንድ ዶላር አይነት በአመት ከዚያም እነዚህ አንደኛ የማምረቻ እቃ ሲያስገቡ ቀረጥ አይከፍሉ፣ ያመረቱትን ወደ ውስጥ ውጭ ስልኩ ስራ ይፈጥራሉ፣ ቴክኖሎጂ ያስገባሉ የሚባሉት በተጨባጩ ስናያቸው

እዚህ ግባ የማይባሉ ብዙም ፋይዳ የሌላቸው ሆነው ነው የምናገኛቸው። በአንጻሩ ደግሞ ህዝባችን ላለችው አቅም ነው ተንቀሳቅሰው ከብት አርቢም ቢሆን ሰፊ ቦታውን ተጠቅሞ፣ መሬት የሚያርስም ቢሆን እንደዚሁ የሚያደርገውን ድል እያጠበቡት ወደ ጠርዝ እየተገፋ ያለበት ህዝቡ በከፍተኛ ብሶትና ምሬት ውስጥ ያለበት ሁኔታ ይሄ ነው ህዝብንና ሀገርን

የማይጠቅሙ እርምጃዎችን እናስወግዳለን የምንለው ለምሳሌነት አንድ በጣም ጎልቶ የወጣውን ነው የጠቀስኩልሽ። በሌላስ በኩል ያላችሁ ራዕይ ምንድን ነው? በልማት ብንጀምር ልማት እንግዲህ የሚጠላ ጤነኛ ዜጋ የለም። ሁላችንም ራዕያችን ልማት ነው፣ ከድህነት መላቀቅ ነው። እና በዚህ ረገድ እኛ መድረክ ዙሪያ የተሰባሰብ ነው ቀደም ካለ ጊዜም አንስቶ

መንግስት ግብርና መር ኢንዱስትሪን አስፋፋት የሚለውን ፖሊሲውን ስንተቸውና ስንቃወመው የኖረ ጉዳይ ነው። በአሁኑ ጊዜ እንግዲህ እኛ ወዳልነው ልመድ እየሞከረ ነው ወይም በወሬ ደረጃ እንሰማለን። እኛ ይህንን በከፍተኛ ደረጃ አስፍተን ኢንዱስትሪው ግብርና የሚመራበትን ሁኔታ

የመፍጠር አማራጭ የሆነ ፖሊሲ አለን። የገጠሩ አምራጭ የሆነው አካባቢ በከፍተኛ ደረጃ የህዝብ ብዛት ነው ያጣበበው ወይም ሳፎኬት ያደረገው ነው፣ እና ይህንን ማስተንፈስ ይሆናል ቅድሚያ እርምጃችን። ለዚህም በየአካባቢው የልማት ማዕከላት የምንላቸውን አዳዲስ ከተማዎች ተገቢ የወራ አፕሮፕሬት ቴክኖሎጂዎች የታገዘ

ሁኔታዎች እንዲፈጠሩ እነዚህም የልማት እርሾዎች፣ አንቀሳቃሽ ማዕከሎች እንዲሆኑ የማድረግ ወጣቱን የተለመደው ባህላዊ ግብርና ተላቆ ወደ ዘመናዊው ኢኮኖሚ፣ ወደ ኢንዱስትሪው፣ ወደ አገልግሎት መስጫው፣ ወደ መሳሰሉቱ እንዲገባ በከፍተኛ ደረጃ ስራ ፈጣሪ የሆኑ ኢንዱስትሪ እንቅስቃሴዎች ውስጥ እንገባለን።

እና ገጠሩንም በሌላም ሀገር የሆነው ካለው ሕዝብ የተወሰነው በጣም ዝቅተኛ የሆነ መቶኛ ብቻ ነው በግብርና እንዲተዳደር ማምራች እንዲሆን እንደ ሩቅ ዓላማችን ይዘን የምንሄደው ከዚያ ሌላ በትምህርቱ መረገድ ትምህርት በአሁኑ ጊዜ የምናየው የማሲፊኬሽን ወይም በብዛት

ማባዛት ነው የምታየው። በተለይ ከፍተኛ ትምህርትን የጥራቱ ነገር እንግዲህ እኔ ከፍተኛ ትምህርት ውስጥ እድሜ ልክቴን የሰራ ሰው እንደመሆነ በከፍተኛ ደረጃ የምጮህ ጥያቄ ነው፣ ምላሽ የሚፈልግ መስፋፋቱ እንደው ገደብ ኖሮት፣ አንደኛውን ለምሳሌ የተከፈተ ዩኒቨርሲቲ ብቃት ኖሮ መንቀሳቀሱን አረጋግጦ ወደ ሌላኛው ተጨማሪ መሄድ

የሚገባ ሆኖ እያለ እንደው ዝም ብሎ እንደ ጠበል የሚረጭበት እያንዳንዱ መንደር ባለ ዩኒቨርሲቲ ባለ ኮሌጅ የመሆኑ ነገር ህንፃዎች ሊሰሩ ይችላሉ። ነገር ግን ብቃት ያለው ማን ፓወር ማለት የሰው ኃይል የሚያስተምር ምርምርን ነው የሚጀምር የሚያግዝ በሌለበት ነው ሊሆን ይገባል ከምንለው ጨርሰው የወጣ ያ የህዝብን ስሜት ለማለዘብ

የምሰራ ስራ እናያለን። በዝቅተኛ ትምህርቶችም አካባቢም እንደዚሁ የጥራት የተማሪና የመምህራን ጥምረት ከፍተኛ ስፋት ባለበት ዜጎች አሁንም የግል ትምህርት ቤቶችን እንጂ ፓብሊክ ትምህርት ቤቶች ውስጥ ልጆቻቸውን ማስቀመጥ የማይፈልጉበት ሁኔታ አሁንም እየሰፋ የመሄዱ ነገር የሀገሪቱ ፓብሊክ ስኩልስ ወይ መንግስት የሚመራቸው ላይ እምነቱም እንደሌለ የሚያሳይ

ለመሆኑ ይህን ያንን የማሻሻል የሙያ ትምህርቶችን በብቃት እና ጥራት የማስፋፋት እና እነዚህ አጀንዳዎች አሉን። እንግዲህ የጥራት ጉዳይ በየጊዜው የሚነሳ ነገር ነው። እርስዎ የሚሉኝ ያሉት ጥራቱ ይስተካከል ነው ወይስ በየቦታው ዩኒቨርሲቲዎች፣ ትምህርት ቤቶችም መከፈታቸውን ነው የሚቃወሙ? ያሉት እንደ ጠበል ሲሉ፣ እኔ በዚህ እኮ ባለሙያም የትምህርት ስርዓትንም አስተዳድሬ የማቅ ሰው ነኝ። እና የሚከፈተው እኮ በሀገሪቱ

አቅም ደረጃ ብቃትን ባረጋገጠ መልኩ ነው መሆን ያለበት። ያሉት ዩኒቨርሲቲዎች ያገለግሉ ይችላሉ ለተወሰኑ አመታት፣ እስካሁን ድረስ ያሉት ማለት ነው። ስለዚህ የተከፈቱትን ብቃት እየሰጡ መሄድ ሲገባ፣ በየአመቱ ፕላን ውስጥ በዚህ አመት አስር ልንከፍት አቅደናል፣ በዛኛው ደግሞ ይሄና ልንከፍት የሚባለው ይሄ ነው ጠበል ያልኩሽ። እኔ አይከፈት አይደለም የምለው ግን

ብቃቱን ማረጋገጥ ሳንችል አንክፈት ነው ማቃቸው። ምሳሌዎች አሉ። የዚህ አይነት ህዝብ ግፊት የሚኖርበት እነ ገሌ ይህ ብሔረሰብ እያለው ይህኛው ለምን አይኖረውም አይነት ነገር ላይ እየወረደ ነው እና ይህንን በጥንቃቄ ማየት ተገቢ ነው ነው እያልኩ ያለሁት ለምሳሌ ጤናንና ድህነት ቅነሳን የመሳሰሉት ምን እቅድ አላቸው? አዎ፣ ጤናን በሚመለከት አሁንም ጥራት ያለው የጤና አገልግሎት

ህዝቡ እንዲያገኝ የማድረግ ጥረት ነው መኖር ያለበት። በአሁኑ ጊዜ የመንግስት የመንግስታና ተቋማትን ህዝቡ ይሸሻቸዋል። እነዚህ የግል በአግባቡ ቁጥጥር የማይደረግባቸው የህክምና ተቋማት በአሁኑ ጊዜ ቅርታ ይደረግልኝና እያንዳንዱ ዶክተር የራሱን ሆስፒታል ከፍታለሁ የሚል አይነት የግል ኢንቨስትመንት እንቅስቃሴ ነው እየታየ ያለው የሚሰጠው አገልግሎትና

ክፍል የሚባለው በኢትዮጵያ ኢኮኖሚ አቅም የማይነጣጠሉ ናቸው። ስለዚህ አንደኛ የመንግስት ጤና ተቋማት ፍቃድ ኑሯቸው ኳሊቲ ላይ የማተኮር ግዴታ አለ። መንግስት ብዙ ሆስፒታሎች፣ ብዙ ጤና ጣቢያዎች፣ ማዕከሎች እያሰራ ነው እስከ ነጥብ ጣቢያ ድረስ። ነገር ግን የዶ አገልግሎቶቹ ሲታዩ ባዶ ሆኖ ነው የሚታዩት።

እንደው ለመታየት ቁጥሮች ለቁጥር ይህን ያህል መቶ ይህን ያህል ይህንን ያህል እንዲያረኩ ከማለት በመለስ እንግዲህ ብዙ ተብለዋልና ና እስካሁን ድረስ አሁን ደግሞ እስቲ ጥራት ያለው አገልግሎት ወደሚሰጥበት እንሸጋገር የሚለው የአማራጫችን ማዕከል ነው የሚሆነው። መሰረት መጣሉ ይከፋል እንዴ እንደተባለው ገና እንግዲህ አሁን ገና ነው ልማቱም እድገቱም የሚጀመር ያለውና

ብዙ ጉድለቶች ይኖራሉ፣ በተጨባጭ በዛም ላይ ህንፃው ራሱ መሰራቱ አይጠቅምም። እርስዎ ለሚሉት እንግዲህ ወደፊትም ለማስተካከልም ከሆነ ከዛ በመነሳት ሊሆን አይችልም። መቼም ማንም በእኛ ደረጃ ይህንን ህዝብን እንዴት አገልግሎት እንስጥ የሚል ግንዛቤ ያለው ሰው የተያዙትን ኮንሶሊዴት እየተደረገ ማለት ብቃቱን ነው እያረጋገጡ፣ ሌላውን እየጨመሩ የመሄድ አገልግሎቶቹን ደግሞ ለሁሉም ተደራሽ በሚሆን

ማዕከል ለምሳሌ እነዚህ ስፔሻሊስት የሆኑ ማዕከላትን እንደዚሁ ሁለት ክልሎችንም በሚያገለግል ብዙ ዞኖችን በሚያገለግል እንደዚህ ማዕከሎች ላይ እየተደረጉ የመሄዱ አስፈላጊነት እሱን ነው ምሳሌ ያደረግን ያለ ነው። ምናልባት ከዛኛው ከህንፃ ከመስራቱ ቆጠብ ብሎ ኦልሬዲ የተሰሩትን በአስፈላጊ መሳሪያዎች የሕክምና መሳሪያዎች ውድ ናቸው። ሁሉም ቦታ ላይ ማዳረስ አይቻልም። ባለሙያውም ቢሆን

ነው። በብቃት አገልግሎት እንደሰጥ ከተፈለገ በዚህ መመጣት የተማረና እንደዚሁም ልምምድ ያደረገ ነው ሊሆን የሚገባው። እና ለምንድን ነው ከዚህ ሀገር የተማሩ ሐኪሞች የአሜሪካን ሀገር ሄደው በቀጥታውኑ ወደ ስራ የማይሰማሩት? እንደገና ፈተና አለፉ እንደገና ይሄንን አልፋችሁ ይሄን ያህል ዓመት ምንድን ነው ሬዚደንሲ ስሩ ምናምን የሚባለው ይህ እንግዲህ የሰውን ልጅ ማከምን የሚያህል

ከፍተኛ ጥንቃቄ የሚጠይቅ እሱ እንኳን እንግዲህ የዚህን እና የኢትዮጵያን ማወዳደሩ በጣም ከባድ ነው። የኢትዮጵያ ብዙ ሐኪሞችም ያሏትም የኢትዮጵያ የሕዝብ ነፍስ የሚቀለድበት መለማመጃ ነው። መቀለድ ሳይሆን እናጠብቆ ነው። መቀለድ ሳይሆን የተወሰኑ ሐኪሞች ናቸው ያለ ሐኪም ደርሶባቸውም ማያቅ አካባቢዎች አሉ። እንግዲህ በየአካባቢው ሐኪም ይሁን ከተባለ ኢትዮጵያ ሐኪሞቹም የሉም በበቂ

እና በዛ ደረጃ ያለ ነው ኢትዮጵያ ማለት ነው። አንደኛ በማስተማሩ ሂደትም ውስጥ አለሁበትና ይጨርሳሉ። ነገር ግን ያለው ስርዓት በህክምና የመጀመሪያ ዲግሪ ያገኘውንም ተለማማጭ ሐኪምንም ቢሆን ማቆየት የማይችል ስርዓት ነው ያለው በሀገር ውስጥ ኢንሴንቲቩ ባለው በአቅሙ ሐኪምም ቢሆን በቂ አይደለም። የስራ ሁኔታ በቂ አይደለም ሲባል አንድ ወጣት ሐኪም በሽተኛው ሲሞት ነው ቁሞ የሚያየው። መሳሪያ የለውም። አስፈላጊ መድኃኒቶች የሉትም።

ስለዚህ ይህንን ማለታችን ነው እኮ እነዚህ መጥበብ አለባቸው። የቀነሰ መሄድ አለበት። ስለዚህም በብዛት የእነዚህ የምንገነባቸውን ሪሶርሶች ወደ ኳሊቲ ወደ መጨመሩ መሄዱ አስፈላጊ ይሆናል። ያንን ማዕከል አድርጎ ነው መንቀሳቀሱ። የቀሩት የፈለጓቸውን ሀብታም ሊሆኑ ይችላሉ። ነገር ግን እኛ ደግሞ በአቅባችን እነሱ ሺህ ሆስፒታሎች ቢኖራቸው እኛ ደግሞ ሁለት መቶዋንም መጠናክረን ስፔሻሊስት የሆኑ ማዕከላትን መፍጠር ነው

የሚያቅሰን አድርገን አናየውም። በእኛ እምነት ፕሮፌሰር በየነ ጴጥሮስ፣ እንግዲህ በመጨረሻ መድረክና የመድረክ አባል ድርጅቶች በዚሁ ምርጫ እናሸንፋለን የሚል እምነት አላችሁ? በግንቦት ወር የሚካሄደውን የህዝብ ተወካዮች ምክር ቤት ምርጫ አስመልክቶ የመድረክ ፕሬዚዳንት

ፕሮፌሰር በየነ ጴጥሮስ ጋር የተደረገው ውይይት በሰኞ ዕለት ተከታዩ ክፍል የሚቀርብ ይሆናል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የምሽቱ አስተናጋጃችሁ ሄኖክ ሰማግዜር ነኝ። አሁን መስመሩን በአድማጮቹ የተመረጡ የእንግሊዝኛ ዜማዎችን ይዞ ሲያስተናግዳቸው ለሚያመሸው ለደሳ ላይ መኮንን እለቃለሁኝ የሙዚቃ

ዜኖ ከመሰግና ለያየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ። የተከበራቸው ሙዚቃ ቀን አድማጮች ሰነበታችሁ? ሳምንት ይ ክብር ሰላምት ከስቱዲዮ አስራ አራት ይድረሳችሁ። እለቱን በድጋሚ ለማስታወስ ለተቅዳሜ የካቲት ሰባት ሁለት ሺ ሰባት ምረት ሲሆን በኢትዮጵያኑ አቆጣጠር በአውሮፓያኑ ደግሞ የካቲት አስራ አራት ሁለት ሺ አስራ አምስት ነው። ዛሬ ቀኑ የቫለንታይን ወይንም የፍቅረኛሞች ቀን ነው። ለሁላችሁም መልካም የፍቅር ቀን እየተመኘሁኝ በዛሬው ፕሮግራም የእናንተን የዜማ ምርጫዎች ነው የማስተናግደው በቀጥ

ሰላምታም ወደዚያው ነው የሚሄደው። የሙዚቃ ቀን አዘጋጅ ሰላምታዬ ድረስህ፣ የምጽፍልህ ከጅዳ ሲሆን ስሜ ንግስት በላይ ይባላለሁ። እባክህን ዋሽንግተን ዲሲ ለሚኖረው በጣም ለምወደው ፍቅረኛዬ በረከት ኃይለ ማርያም የናፍቆት ሰላምታዬን ካስተላለፍክልኝና የእግዚአብሔር ፍቃድ ከሆነ በቅርብ እንደምንገናኝ ከነገርክልኝ በኋላ አይላቪዩ የተሰኘውን የሰሊን እንዲዮንን ዜማ መርጨለታለሁና እባክህን እስቲ ባየር ላይ አውልልኝ።

I must be crazy now. Maybe I dream too much, but when I think of you.

በመካከለኛው ምስራቅ ጅዳ የምትኖረው ንግስት በላይ እዚህ ዋሽንግተን ዲሲ ለሚኖረው ፍቅረኛዋ በረከት ኃይለ ማርያም የመረጠችለትን አይላቢ የተሰኘውን የሰሊን ዲዮንን ዜማ ነበር ያደመጥነው። ንግስትና በረከት በሰላም አይን ላይን ለመታየት እንድትበቁ እመኝላችኋለሁ። ሀይደሳ መኮንን ሀብታሙ እባላለሁ ከደሴ ነው የመጽፍልህ። ዩናይትድ ስቴትስ ለሚኖረው በጣም ለመወደው ወንድሜ ይመራ አርጋው ዜማ እንድትጋብዝልኝ ነው የጻፍኩልህ። ለሙዚቃ ቀን አዘጋጅ ተሾመ አልታየ እባላለሁኝ የመጽፍልህ ከአዲስ አበባ አራት ኪሎ ሲሆን

ሲሆን ኮዲዩ ቢላቭድ የተሰኘውን የቦማርሌን ዜማ በጣም ለመወዳት ባለቤት የሰብለ ኃይሉ፣ ለእህቴ ዝናሽ አልታየና በጣም ለመወዳት አክስቴ ሂሩት ተሰማ መርጭላቸዋለሁና አሰማልኝ። የደሴው ሀብታሙ፣ የአዲስ አበባው ተሾመ አልታየ የቦማርሌ ኮዲዩ ቢላቭድ ለመረጣችሁላቸው ይኸውና

ደሳሌ መኮንን ለአለም ብርሃኑ ነኝ። እባክህን የሌዲ ጋጋን ዘ ኤጅ ኦፍ ግሎሪ የተሰኘውን ዜማ በጣም ለመወዳት ፍቅረኛዬ፣ ለፌስቡክ ጓደኞቼ በሙሉ፣ ለቪኦኤ የአማረኛው ክፍል ጋዜጠኞች በሙሉ መርጭላቸዋለሁና እባክህን በአየር ላይ አውልልኝ። ዘ ኤጅ ኦፍ ግሎሪ ሌዲ ጋጋ

እሱ ከሲያትል ዋሽንግተን ሰላም ብያለሁኝ። ማነካ ማነካልከኝ ወንድማገኝ መኮንን እባላለሁ። የፕሮግራም አድማጭ ነኝ፣ ግን በፕሮግራም ላይ ስሳተፍ ይህ ለመጀመሪያ መሆኑ ነው። ኢሜሉን ቀደም ብዬ ላኩልህ። ዘንድሮ ቫለንታይን ቀን ቅዳሜ ዕለት ነውና የሚውለው ቀደም ብዬ ወረፋ ለመያዝ ነው እና የጻፍኩልህ ዋና ቁም ነገር ባለፈው ዓመት ወደ ኢትዮጵያ ጎንደር ሄጄ ነበር። ታዲያ ልክ የቫለንታይን ቀን ቆንጆ ልጅ ታወቅ ያልሃለሁ።

የወደፊት የኑሮ አጋሬን አግኝቻለሁ እልሃለሁ ግንኙነታችንን በጥሩ ሁኔታ እያካሄድን ነው በደብዳቤ በኢሜልና በስልክ እባክህን ታዲያ ላብ ሌተር የተሰኘውን የአርኬሊን ዜማ ጮክ ብለህ ወንድም አገኝ ይወድሻል በቅርቡ እንገናኛለን ሃፒ ቫለንታይን ካልክሊ በኋላ ዜማውን በጎንደር የአየር ሞገድ ላይ ልቀቅልኝ ድ

La, la la la la la la la Did you get my call? Did you read my love letter? Did it touch your heart?

in a good time Miracles so amazing yeah. So just far away It makes me ask the question, baby Did you get my call? Uh, did you read my love letter? Yeah. Did it touch your heart?

History, it's all to our big

shout. Yeah. Vacation cell phones with the ones you love the most. Yeah. Long time no see. Yeah. Back together, you and me. Yeah. Bring me back when you receive.

ሲያትል ወንድማገኝ ገ መኮንን ጎንደር ለምትገኘው ፍቅረኛው የመረጠላትን ላቭሌተር የተሰኘውን የአርኪያሊን ዜማ ነበር ያደመጥ ነው። ወንድማገኝ ከፍቅረኛ ጋር በቅርብ እንድትገናኝ መልካም ምኞቱን እመኝልሃለሁኝ። ሰላም ሰላም ሰላም ብያለሁ። የሙዚቃ ቃና አቅራቢው ደሳሌ መኮንን። እኔም ለክብር ሰላምታ ከአስመራ ኤርትራ፣ ከአንገቴ ጎንበስ ብያለሁ። ክብርሆም ተስፋ ግዜር እባላለሁ። ጀስት ዋላ እያለህ ማይክል ቦልተን የሚጫወተውን ዜማ ለመላው የኢትዮጵያና የኤርትራ ሕዝብ መርጫ አለሁና እስቲ ባክህን

So much killing, too much anger inside. So much living, not enough people living right.

ጀስት ዋን ላብ የማይክል ቦልተንን ዜማ የኤርትራ አስመራው ክብረም ተስፋ እግዜር ለመላው ኢትዮጵያና የኤርትራ ህዝብ መርጦ ነው ያደመጥነው። ክብረም ለዜማ ምርጫ እናመሰግናለን። ደሱ ሰላምታይ ድረስህ። አረጋኸኝ ተሾመነኝ ከሀረር ነው የምጽፍልህ። አይላቢው የተሰኘውን የታንክን ዜማ በአሁኑ ሰዓት አዲስ አበባ ለምትገኘው ባለቤቴ ዛህራት አልታዬ መርጬ ላታለሁና እባክህን እስቲ ምርጫዬን ጋብዝልኝ።

been a long time coming, but a change is bound to come. Somehow I knew I'd lose you, cause of the man that I've become. Only reason for you staying for me should remember what we had. I'd give up the brightest future, to get those old days back. I never ever meant to waste your time. I

Every time I said I love you, it wasn't no lie Whoa. That I miss living, that's a cold feeling Without you in my life, that's a slow killing But I know better, you deserve better and do whatever, whatever I, mean, I love you, if this is the end and we don't talk again Let me say that I love you Somehow I went wrong, hope you're hearing this song Let me say

but well, I'm sorry for not being the man I promised I'd always be, but I love you, and that's just a real hope you still it coming from me. It's been a long time coming up, and now everybody knows my name, seems i traded in my woman for this fortune and fame, the times she really needed me, and her faith was run low, I took time.

Everyone else, but not the one closest to my soul. I never ever meant to waste your

አይደሱ ሶፊያን ሁሴን ነኝ። የምጽፍልክ የመን አገር ሲሆን ደቡብ አፍሪካ እንደ እኔው በስደት ለሚኖረው ፍቅረኛ የመሐመድ ያሲን ብሊዲንግ ላቭ የተሰኘውን የሊዮናሊዮስን ዜማ መርጨለታለሁና እባክህን አሰማልኝ። ሶፊያን፣ ለደብዳቤሽ አመሰግናለሁ። ከፍቅረኛሽ ከመሐመድ ያሲን ጋር በሰላም እንድትገናኙ እየተመኘሁኝ እኔም ለዛሬ የምሰናበተው አንቺው በመረጥሽው ሊዮናሊዮስ ብሊዲንግ ላቭ እያለች በምትጫወተው ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና

But in an attempt, the signing Maconini, Bennie Buckle, Ciao. Closed off <laughs> from love, I didn't need the pain. Once I trust was enough, and it was all in pain. Time starts to pass before you know it's frozen. Mm help -hmm. happened for the thing.

you <laughs>

እናመሰግናለን እንደሱ አድማጮች፣ ማጠቃለያ ዜና ላሰማ። ዛሬ ዩክሬን ውስጥ በመንግስቱ ኃይሎችና በሩሲያ በሚደገፉት ተገንጣዮች መካከል ውጊያው ተጧጡፎ ቀጥሏል። የሩሲያ የዩክሬን የፈረንሳይ ና የጀርመን መሪዎች ባካሄዱት ንግግር የተደረሰው የተኩስ አቁም ስምምነት ዛሬ እኩለ ሌሊት ላይ ነው

ገቢራዊ ሊሆን የታሰበው። የጸጥታው ምክር ቤት የተባበሩት መንግስታት ድርጅቱ ተኩስ አቁም ስምምነቱን ለማጠናከር ነገ እሁድ አስቸኳይ ስብሰባ ያደርጋል ተብሏል። ናይጄሪያ ውስጥ ጎምቤ ክፍለ ሀገር አገረ ገዢው ዛሬ ቅዳሜ ቦኮ ሀራም ካደረሰው ጥቃት ተከትሎ የ24 ሰዓት የሰዓት ላፊ በክፍለ ሀገሩ በጠቅላላ ማወጃቸው ተሰማ።

ታጣቂዎች የሊቢያዋን ከተማ ሲርቲን በርካታ የመንግስት ህንጻዎች የራዲዮና የቴሌቪዥን ጣቢያዎችን ጨምሮ ተቆጣጥረዋል ተባለ። ሴራሊዮን በዋና ከተማዋ ፍሪታውን የምትገኝ አንድ አካባቢ በርካታ የኢቦላ ቫይረስ አዲስ ተጠቂዎች መገኘታቸውን ተከትሎ መንደሯን መውጣት መግባት ከልክላ አጥራለች።

የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል ከምሽቱ ሶስት ሰዓት ጀምሮ ሲያሰማቸው የቆየው ዝግጅት በዚሁ ተጠናቋል። አስታውሱ የምንገኘው በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ነው። ነገ ከምሽቱ በሦስት ሰዓት ላይ እንደገና እስከምንገናኝ የመሰናበታችሁ ሄኖክ ሰማእግዜር ነኝ። ሰላም ተናደሩ

This program has come to you from the Voice of America, Washington.